የቀድሞ ፕሬዚዳንትና የሪፐብሊካን ፓርቲ ፕሬዚዳንታዊ ውጩ ዶናልድ ትራምፕ አርሊንግተን በሚገኘው የሰማዕታት መቃብር ላይ ፎቶ መነሳታቸው ነቀፌታን ያስከተለ ሲሆን፣ አንዳንድ የሰማዕታቱ ቤተሰብ ግን ድጋፋቸውን በመግለጽ ላይ ናቸው። የዲሞክራቲክ ፓርቲው ፕሬዚዳንታዊ ውጩ ካማላይሬስም ድርጊቱን ፖለቲካዊ ትኩረት ለማግኘት የተደረገ ነው ሲሉ አውግዘዋል። ቬሮኒካ ቫልዲራስ ኤግሊሲያስ የላከችውን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል። አርሊንግተን ሴሜተሪ በተሰኘው የአሜሪካ የሰማዕታት የመቃብር ስፍራ ለፖለቲካ ዓላማ እንዳይውል በተከለከለው ክፍል ለምርጫ ዘመቻ የሚውል ፎቶግራፍ ተነስተዋል በሚል በትረምፕ ላይ በመድረስ ላይ ባለው ወቀሳ ላይ የፖለቲካ አባላንጣቸው ካሜላ ሄሪስም የራሳቸውን አስተያየት አክለዋል። ሴክሽን ስልሳ በተሰኘው የመቃብሩ ክፍል የፖለቲካ ሥራ እንዳይሠራ የፌዴራል መንግስቱ ሕግም ሆነ የመከላከያ ሚኒስቴሩ ፔንታገን ፖሊሲ ይከለክላል። በኤክስ ማህበራዊ መድረክ ላይ አስተያየታቸውን ያሰፈሩት ሄሪስ ግልጽ መሆን ይሻለሁ፣ የቀድሞው ፕሬዝደንት ለፖለቲካ ትርኢት ሲሉ የተቀደሰውን ስፍራ አራክሰዋል ብለዋል። ለደረሰባቸው ነቀፌታ መልስ የሰጡት ትራምፕ በበኩላቸው በስፍራው የተገኙት ከሦስት ዓመታት በፊት በአፍጋኒስታን በደረሰ የሽብር ጥቃት ሕይወታቸውን ያጡ ወታደሮች ቤተሰቦች ስለጠየቋቸው መሆኑን አመልክተዋል። በልጅ መቃብር አጠገብ ፎቶ አብረን ብንነሳ ይቻላልን? ብለው ጠየቁኝ። በደንብ ነው አልኳቸው። ለማስታወቂያ ብዬ ያደረግኩት አይደለም። ራሴን ማስተዋወቅ አያስፈልገኝም። ሪፐብሊካኑ እንደራሴ ሊንሲ ግራሃም በኤቢሲ ቴሌቪዥን ላይ ስለ ጉዳዩ ተጠይቀው ነበር I'm all for looking at what happened. But you know what really is unfortunate? That these families had to go visit their... ምን እንደተፈጠረ እንዲታይ ይሻለው። ነገር ግን እነዚህ ቤተሰቦች መጀመሪያውን ወደ መቃብር ስፍራው እንደሄዱ ያደረገው የባይደን አስተዳደር ደካማነት ነው። እየጨመረ ያለው ሽብርተኝነት ክፍት ከሆነው ድንበራችን ጋር ተዳምሮ ሌላ የመስከረም 11 201 ጥቃት እየመጣ ነው። የኮሎራዶ ሀገር ገዥ ጄሬድ ፖሊስ በበኩላቸው ድንበሩን በመጠበቅ ረገድ የካማላ ሄሪስ ሀሳብ ገንዘብ ቆጣቢ እንደሆነ ይናገራሉ። በዶናልድ ትራምፕ የታሰበው የድንበር አጥር የግብር ከፋዮችን ገንዘብ የሚያባክን ስራ ነው። ውጤታማ የሆነ ከልካይ ነገር አልፎ አልፎ ከማቆም ይልቅ ትራምፕ ሙሉ ድንበሩን ማጠር ነው የሚሹት። ካማላ ሄሪስ ግን ገንዘብ በማያባክን መንገድ ድንበሩ እንዲጠበቅ ነው የሚሹት። ዛሬ እየተከበረ ባለው የሠራተኞች ቀን ካሜላ ሄሪስ በሚቺጋንና በፔንስልቬንያ ዘመቻ እንደሚያደርጉ ይጠበቃል። ትራምፕና ጄዲ ቫንስ በበኩላቸው ነገ ማክሰኞ በጆርጂያና አሪዞና ዘመቻቸውን ያደርጋሉ። ቬሮኒካ ባልዴራስ ኢግሌሲያስ ለላከችው ዘገባ እንግዶል ነኝ። ዋሽንግተን ዲሲ